Agarinya report. ኢትዮጵያ ለህዳሴው ግድብ ግንባታ አንድም ብር ከውጭ በእርዳታም ሆነ በብድር አልወሰደችም፣ አሉ ጠቅላይ ሚኒስትር አብይ አህመድ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በተደጋጋሚ የታላቁ የኢትዮጵያ ህዳሴ ግድብ የገንዘብ ድጋፍ የተገኘው ከአሜሪካ መሆኑን ሲገልጹ መክረማቸው ይታወሳል። ይሁንና ጠቅላይ ሚኒስትሩ በፓርላማ ውሏቸው የትራምፕን ስም ባይጠቅሱም መንግስታቸው ግን አንድም ብር አለመውሰዱን ተናግረዋል። ጠቅላይ ሚኒስትሩ ከፓርላማ አባላት በ በተለይም ብድርን አስመልክቶ ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት ነው ይህንን የተናገሩት። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉ ተከላክለዋል። ይህንን በሚሉበት ወቅት አባላቱም በከፍተኛ ጭብጨባ አጅበዋቸዋል። ጠቅላይ ሚኒስትሩ በህዳሴ ግድብ ላይ አንድም እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኞች አቋም በሀገር ውስጥም በውጭም በቁርጠኝነት ጨክነው በጋራ ቆመው የሰሩት ፕሮጀክት ነው ሲሉ ተከላክለዋል። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው ህዳሴ ግድብ ተጠናቋልና ይበቃል በማለት ሳይቀመጥ በአፍሪካ ሶስተኛ ነው ያሉትን ኮይሻን እየገነባ መሆኑንም ጠቅሰዋል። ጠቅላይ ሚኒስትሩ በሌላ ዜና በኢትዮጵያና በኤርትራ መሃል ችግር የፈጠረው የቀይ ባህር ጥያቄ አለመሆኑንም ተናግረዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄን ካነሳ በኋላ ነው የሚሉ ወሬዎች መኖራቸውን አንስተው እውነታው ግን ይህ አይደለምም። ብለዋል የኢትዮጵያና የኤርትራ ችግር በትግራይ ክልል ጦርነት ወቅት የተጠነሰሰ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት አባላት አብራርተዋል። በአድዋ ከተማ ፋብሪካ ሲዘርፉ እንደነበርና በዲግራት ከተማም በተመሳሳይ ይህን ድርጊት ሲፈጸም እንደነበረ አስታውሰው የኢትዮጵያ መንግስት በወቅቱ በሁለቱም በኩል መዋጋት እንዳልቻለ አብራርተዋል። የህዝብ ተወካዮች ምክር ቤት አስረኛ መደበኛ ስብሰባውን ጠቅላይ ሚኒስትሩ በተገኙበት ወቅት ያካሄደ ሲሆን ጠቅላይ ሚኒስትሩም የመንግስታቸውን የ2018 በጀት ዓመት የስድስት ወራት የስራ አፈጻጸም ሪፖርት አቅርበዋል። ይህንን የኢትዮ ኤርትራን ችግር ለመፍታት የተለያዩ የመንግስት አካላት ኤርትራ ሄደው እንደነበረና ምንም መፍትሄ ግን እንዳላመጡም አብራርተዋል። የቀ ቀድሞዎቹን የኢትዮጵያ ባለስልጣናት ወደ ኤርትራ ለሽምግልና ልከው እንደነበረም አውስተዋል። በሌላ ዜና ከጎረቤት ሀገራት አንጻር በኢትዮጵያ የነዳጅ ዋጋ ዝቅተኛ ነው ብለዋል። ጠቅላይ ሚኒስትሩም ነዳጅን በተመለከተ በተነሳላቸው ጥያቄ እንዳብራሩት የነዳጅ ዋጋ በዓለም ገበያ ከ60 ዶላር እስከ 90 ዶላር መዋዠቁን ተናግረዋል። ይህ መዋዠቅም በመካከለኛው ምስራቅ ባለው ውጥረትና በቀይ ባህር አካባቢ ባሉ ሁኔታዎች ምክንያት የመጣ ነው ሲሉም ጠቁሟል። በሌሎች ሀገራት የነዳጅ ዋጋ በየቀኑ እንደ ገበያዊ ሁኔታ ይቀያየራል። ኢትዮጵያ ግን ላለፈው አንድ ዓመት ተኩል ውስጥ የነዳጅ ዋጋ ያሻሻለችው ወይም የቀየራቸው ሰባት ጊዜ ብቻ ነው ሲሉም ገልጸዋል። መንግሥት የዋጋ ጭማሪውን ተረክቦ ሕዝብ እንዳይጎዳ ጥረት ማድረጉንም ጠቅሰዋል። ኢትዮጵያ ነዳጅ የማታመርትና ወደብ የሌላት ብትሆንም ከጎረቤት ሀገራት አንጻር ዝቅተኛው የነዳጅ ዋጋ የኢትዮጵያ ነው ሲሉ ተናግረዋል። የነዳጅ ዋጋ በ በጅቡቲ 269 ብር በናይሮቢ 220 ብር በካምፓላ ደግሞ 218 ብር እንደሆነ ገልጸው በአዲስ አበባ ግን 129 ብር ነው ሲሉም አብራርተዋል። በኢትዮጵያና በጎረቤት ሀገራት መካከል ያለው ሰፊ የዋጋ ልዩነት ለነዳጅ ኮንትሮባንድ መስፋፋትም እንደ ምክንያት ሆኖ መቸገራቸውንም ጠቅሰዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል ዳግም በረራ ጀመረም። የኢትዮጵያ አየር መንገድ ለአምስት ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ የመንገደኞች በረራ አስጀምሯል። አየር መንገዱ ከጥር 21 ቀን 2018 ዓ ም ጀምሮ ላለፉት አምስት ቀናት ወደ ትግራይ ክልል የሚደረገውን በረራ አቋርጦ የቆየ ቢሆንም ዳግም በረራ መጀመሩን የትግራይ ክልል ቴሌቪዥን ዘግቧል። አየር መንገዱ በረራውን ያቋረጠው በክልሉና አዋሳኝ አካባቢዎች ጭት ስጋት መቀስቀሱም ተከትሎ ነው። አይኤምኤፍ ለኢትዮጵያ ንግድ ባንኮች ምክር ለገሰም። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በኢትዮጵያ የሚገኙ ባንኮች የውጭ ንግድ ባንኮች ወደ ሀገር ውስጥ ሲገቡ የሚገጥማቸውን ውድድር ለመቋቋም ዝግጅት እንዲያደርጉ አሳስቧል። ድርጅቱ ባወጣው አራተኛው የክትትል ሪፖርት የኢትዮጵያ የፋይናንስ ዘርፍን ለማጠናከር የባንኮች ውህደት እና ግዢ መመሪያ እየተዘጋጀ መሆኑን የጠቀሰ ሲሆን ደካማ አቅም ያላቸው ባንኮች የሚገጥማቸውን ውድድር ለመቋቋም ዝግጅት እንዲያደርጉም አሳስቧል። ድርጅቱ በሪፖርቱ የኢትዮጵያ ብሔራዊ ባንክ እስከ መጪ አውሮፓውያኑ ዲሴምበር 2026 ድረስ ከወርቅ ግዥና ሽያጭ ገበያ ለመውጣት ማቀዱን በሪፖርቱ የጠቀሰ ቢሆንም በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ባንክ ይህ መረጃ እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። በኒጀር የሚገኙ የኢትዮጵያ አየር መንገድ አውሮፕላኖች ጥቃት ደረሰባቸው። አየር መንገዱ እንደገለጸው ባለፈው ሐሙስ ጥር 21 ቀን 2018 ዓም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰ ጥቃት ሁለት የአስካይ አየር መንገድ ቦይንግ 737 አውሮፕላኖች መጠነኛ ጉዳት ደርሶባቸዋል ብሏል። ሁለቱ አውሮፕላኖች የኢትዮጵያ አየር መንገድ አጋር የሆነው የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ ናቸው ተብሏል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን እንዳረጋገጠ የገለጸው አየር መንገዱ አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት ይገባሉ ብሏል። የኢትዮጵያ አየር መንገድ በሎሜ ቶጎ መቀመጫውን ካደረገው አስካይ አየር መንገድ ጋር የ40 ፐርሰንት የባለቤትነት ድርሻና የቴክኒክ አጋርነት ስምምነት እንዳለው ይታወቃል። የአስካይ አውሮፕላኖች የጥቃት ኢላማ የሆኑት የሀገ ሪቱ ጦር የተተኳሽና ሌሎች ወታደራዊ ጦር መሳሪያ መጋዘኖች ከኤርፖርቱ አቅራቢያ በመገኘታቸው ነው ሲሉ የሀገሪቱ መገናኛ ብዙሃን መዘገባቸው ይታወሳል። በአዲስ አበባ ሰው አልባ ዘመናዊ የፖሊስ ጣቢያ አገልግሎት መስጠት ጀመረም። ይህ አገልግሎት በአዲስ አበባ ቦሌ ክፍለ ከተማ ነው የተጀመረው። ሰው አልባ ጣቢያው ተገልጋዮች በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮ እና በድምፅ በመገናኘት ጉዳያቸውን ያስረዱበታል ተብሏል። ወንጀል የተፈጸመበት ግለሰብ በጂፒኤስ እና ካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ ሚና ያበረክታል ተብሏል ኛ በአፋን ኦሮሞ፣ ትግርኛ፣ ሶማልኛ፣ እንግሊዝኛና በሌሎች ቋንቋዎችም አገልግሎት እንደሚሰጥ ተነግሯል። የኢትዮጵያ ፌዴራል ፖሊስ ይፋ ካደረገው የዲጂታል መተግበሪያ ጋርም የተቀናጀ ነው ተብሏል። የተለያዩ ክፍያዎችን ጨምሮ 46 የሚደርሱ የመንግስት አገልግሎቶችንም መስጠት እንደሚችል የተገለጸ ሲሆን የሙከራ አገልግሎቱ ቦሌ ድልድይ አካባቢ እንደተጀመረ ተገልጿል። የኢትዮጵያ ብሔራዊ ባንክ ባለፉት ስድስት ወራት ባካሄደው 13 የውጭ ምንዛሬ ጨረታ ከአንድ ነጥብ ሶስት ትሪሊየን ብር በላይ ከገበያው ሰብስብ ያለው ዓለም ላኪዎች፣ በዶላር ቤት የሚያከራዩ በህጋዊ መንገድ ዶላር የሚያገኙ ሁሉ ያለገደብ ዶላራቸውን በባንክ ማስቀመጥና በፈለጉ ጊዜ መጠቀም እንዲችሉም ይደረጋል ተብሏል። ባንኩ ይህን የተናገረው የራሱን እና የተጠሪ ተቋማትን የስድስት ወራት የስራ ክንውን ሪፖርት በፓርላማ ቀርቦ ለፕላን በጀት እና ፋይናንስ ጉዳዮች ኮሚቴ ባስረዳበት ወቅት ነው። ብሔራዊ ባንክ የዋጋ ንረትን ለመቆጣጠር ከሚሰራቸው ስራዎች ውስጥ አንዱ ዶላርን ለባንኮች በጨረታ እያቀረበ ብርን ከገበያው መሰብሰብ እንደሆነ ኃላፊዎች ተናግረዋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የዋጋ ንረትን ለመቆጣጠር በርካታ ስራዎች መስራታቸውንም አስረድተዋል። ከዚህ ውስጥም ዶላርን በጨረታ ለባንኮች ማቅረብ ነው ያሉት ኃላፊው ይህም ሁለት ጥቅም አስገኝቶልናል ሲሉ አስረድተዋል። ገንዘብን ከገበያው ለመሰብሰብ ዞናል ያሉት ኃላፊው ባንኮች የውጭ ምንዛሬ እንዲያገኙም እያደረገ ነው ሲሉ ተናግረዋል። በዚህም ባለፉት ስድስት ወራት ብሔራዊ ባንኩ 13 ዙር የውጭ ምንዛሬ ጨረታ አድርጎ ከ1.3 ትሪሊየን ብር በላይ መሰብሰቡን ተናግረዋል። ሀገርኛ ሪፖርት